ሰላም ለናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ። ቂል ጉዞ አይደለም የምንተዋገው ግን ይሄ የእርስ በእርስ ያለንን ሰላም ማጠንከሩ ላይ ነው። የሰማችሁት ዮናስ ቦስኮን ነው። እሱና አጋሮቹ በተለያዩ የኢትዮጵያ ከተሞች የሰላም ጉዞ በማድረግ ይታወቃሉ። ከሰሞኑ አድርገው ስለነበረው ሌላኛ ዙር ጉዞና ስለገጠሟቸው ተግዳሮቶች ቆየት ብለው ይነግረናል። ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይህን አይነት መንገድ አላቸው። ጊዜያቸውን በማህበራዊ መገናኛዎች ላይ የሚያጠፉ ሕጻናት ጤናን በተመለከተ ምክር የሚያጋሩን ባለሙያም አሉን። ብሌን ተክሉ ይባላሉ። ቆየት ብለን ሙሉ ሀሳባቸውን እናዳምጣለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ያ አለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስና ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን ስመኝሸ ቆየ müssen wir ጠቅላይ ሚኒስትር አብይ አህመድ ጦሩን ለመምራት ወደ ግንባር መሄዳቸው የሀገሪቱን አንድነት የማረጋገጥና የማስቀጠል ውሳኔ ነው ሲል ጽሕፈት ቤታቸው አስታውቋል። ጠቅላይ ሚኒስትሩ ከግንባር እየመሩት ያለው ዘመቻም አሸባሪ ድርጅቶች ከውጭ አጋሮቻቸው ጋር በመሆን የሸረቡትን ሴራ የመክታት መሆኑንም የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናግረዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን አንድ ሚሊዮኑ ከአምስት ሳምንታት በኋላ ወደ ሀገራቸው ተመልሶ በመምጣት የገናም በዓል እንዲያከብሩም ኃላፊዋ ጥሪ አቅርበዋል። የኡጋንዳ ሰራዊት ከዲሞክራቲክ ኮንጎ ሪፐብሊክ ጋር በመሆን የተባበሩት የዲሞክራቲክ ፎርስ የተባሉትን አማጽያን ይዞታዎችን በአየር መደብደባቸውን የዩጋንዳው የጦር አዛዥ አስታወቁ። የዩጋንዳው ብርጋዴር ጀነራል ፍላቪያ ባይክዋሶ ባሰራጩት የትዊተር መልእክታቸው በቅርቡ ዩጋንዳ ውስጥ በደረሱ የአጥፍቶ መጥፋት ፍንዳታዎች ተጠያቂ ናቸው በተባሉት የእስላማዊ ሚሊሻዎች የተባበሩት ዲሞክራቲክ ፎርስ ወይም ኢዴፍ እየተባሉ በሚጠሩት ሲሰለፍ አማጽያን ካምፖች ላይ የአየር ጥቃት ማድረሳቸውን ተናግረዋል። ከዛሬው ጥቃት አስቀድሞ የዩጋንዳው መሪ ሙሴቪኒ ካለፈው ሰኔ ወር ወዲህ 12 የኢዲኤፍ አባላት መገደላቸውንና 106 የሚሆኑት ደግሞ መያዛቸውን ተናግረዋል። ኦምኒኮርን የተባለው አዲሱ የኮቪድ-19 ዝርያ በደቡብ አፍሪካ በይፋ ታይቷል ተብሎ ከመነገሩ በፊት በምዕራብ አውሮፓ ተከስቶ እንደነበር የሚያሳይ አዲስ መረጃ መገኘቱ ተሰማ። የኒዘርላንድ ባለስልጣናት ዛሬ ማክሰኞ በሰጡት መግለጫ ቫይረሱ ባለፈው አርብ ከደቡብ አፍሪካ ወደ አምስተርዳም በመጣ መንገደኛ ላይ በተደረገ ምርመራ ታይቷል ተብሎ ከመነገሩ ከአንድ ሳምንት በፊት እስከ ህዳር 10 ቀን ተደርጎ በነበረ ምርመራ ታይቶ የነበረ መሆኑ ተነግሯል። የኦሚክሮን ቫይረስ እስከዛሬ ድረስ በጃፓን በፈረንሳይ፣ እንግሊዝ፣ ካናዳ፣ ስኮትላንድ፣ አውስትራሊያ፣ ስፔን እና ስዊድን ውስጥ መታየቱም ተዘግቧል። በርካታ ሀገሮች ከደቡብ አፍሪካ ጋር የነበራቸውን የጉዞ መስመር የዘጉ ሲሆን፣ የደቡብ አፍሪካው ፕሬዚዳንት አገራቸው ተነጥላ የጉዞ ማዕቀብ የተጣለባት መሆኑን በማውገዝ በዓለም አቀፉ ማህበረሰብ ማዘናቸውን የገለጹ መሆኑ ይታወቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ ወደ ዩክሬን ከተቃጣ ማንኛውም የጠባጫሪነት ድርጊት እንድትቆጠብ ትላንት በሰጡት መግለጫ ያስጠነቀቁ ሲሆን በድጋሚ የሚደረግ ማንኛውም የጥቃት እርምጃ የከፋ አጸፋን ያስከትላል ብለዋል። ለኔቶ ስብሰባ በላቲቪያ የሚገኙት ብሊንከን ከሀገሪቱ የውጭ ጉዳይ ሚኒስትር ኤድጋር ሬንከቪክስ ጋር ሆነው በላቲቪያ ዋና ከተማ ሪጋ ላይ ለጋዜጠኞች መግለጫ ሰጥተዋል። በመግለጫቸውም ሩሲያ ዩክሬንን አስመልክቶ የምታደርገው እንቅስቃሴ ዩናይትድ ስቴትስን በእጅጉ አሳስቧታል ብለዋል። ሩሲያ እየገነባች ነው ስለተባለው ወታደራዊ ኃይልም ትላንትናና ዛሬ ከሰሜን አትላንቲክ ቃልኪዳን አባል አገራት ኔቶ ጋር በሚደረገው የሚ ሚኒስትሮች ስብሰባ ከመከሩ በኋላ የሚሰጡት ብዙ አስተያየት እንደሚኖራቸው ተናግረዋል። በኔቶ አባል ሀገር ሚኒስትሮች የሚደረገው ስብሰባ ዋነኛ ዓላማ ከዛሬ አስር ዓመት በፊት የነበረውን በመከለስ በአዲስ ወታደራዊ ስትራቴጂ ላይ መምከር መሆኑም ተዘግቧል። የታሊባን ኃይሎች ስልጣን ከያዙ ወዲህ በወሰዱት የበቀል እርምጃ በአራት የአፍጋን ክፍለ ግዛቶች ከአንድ መቶ በላይ ሰዎችን በሞት የቀጡና ደብዛቸውን እንዲጠፋ ያደረጉ መሆኑን ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ትላንት ባወጣው ሪፖርት አስታወቀ። እርምጃው የተወሰደው ካለፈው ነሐሴ ጀምሮ እስከ ጥቅምት ወር ድረስ ጋዛኒ፣ ሄልማንድ፣ ካንዳሃር እና ኩንዱዝ በተባሉ ግዛቶች ውስጥ መሆኑንም ድርጅቱ አመልክቷል። ሪፖርቱን ያዘጋጁት ፓትሪሺያ ጎስማን ለአሜሪካ ድምጽ እንደተናገሩት ታሊባኖቹ የበቀል እርምጃውን የወሰዱት ፊት ለፊት ሲዋጓቸው በነበሩና በአካባቢው ሕዝብ ዘንድ በሚታወቁ ሰዎች ላይ መሆኑን ተመልክቷል። ምዕራባውያን አገሪቱን ለቀው ከወጡ በኋላ ስልጣን የጨበጠው ታሊባን ምንም አይነት የበቀል እርምጃ እንደማይወስድ ቃል የገባ ቢሆንም በቀደመው መንግስት ስም ዝርዝር ውስጥ የነበሩ ሰዎችን እያ እየለቀመ ማሰርና መግደሉን ሪፖርቱ አመልክቷል። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። አመሰግናለሁ። ሀብታሙ ጠቅላይ ሚኒስትር መኝሽን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶችን መሰረት ያደረገ የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀዳሚ መሰናዶ እንሻገር። ዮናስ ቦስኮና ወጣት አጋሮቹ የሰላምን አስፈላጊነት በሚሰብኩ እንቅስቃሴዎቻቸው ይታወቃሉ። የሁለተኛ ዙር ጉዟቸው ከሰሞኑ ተከናውኗል። ግዙቸው ግን የጦርነት መንፈስ በበረታበት ማግስት እንደመደረጉ ፈታኝ እንደነበረ ዮናስ ይናገራል። ግን ደግሞ ተስፋ እንደማያስቆርጣቸው ይገልጻል። ከዮናስ ጋር ያደረግኩት አጭር ቆይታ የጀምረው በሁለተኛ ዙር ጉዞቸው ስለተካተቱ ከተሞች በሚናገርበት ነው። አመሰግናለው። የሁለተኛውን ዙር ከሞጆ ጀምረ፣ መቂ፣ ሆሳና፣ ዝዋይ፣ እንድብር፣ አዋሳ፣ አርባ ምንጭ እና ወላይታ አስወዶ ጨርሰን መጣን። ወደ አስራ አራት ቀን የፈጀ ጉዞ ነው አድርገን የመጣ ነው። አሁን ትንሽ ከጨረስን አንድ ሁለት ወር ይሆነናል። በዋናነት እኛ ሰላም ወደ ምድራችን ወደ ሀገራችን እንዲመጣ በማሰብ ነው። ዋና ዓላማችን ሁሉም ነገሮች በሰላም እንዲፈጡ ነበር። አሁንም ጦርነቱን ከመጀመሩ በፊት ከዛም በፊት የምንጓዝ የነበረው በአሁንም ተመሳሳይ ዓላማ ነበር የነበረው ነገሮች ግን እንደዚህ ሆነዋል። ቢሆንም እኛ አሁንም በጉዟችን ከመጀመሪያው በተለየ ወደ አራት መቶ አምስት መቶ ሰው ተጉዞ ነበረ። ከኛ ጋር ቀጥታ የጀመሩት ሳሙናም ልጆች ናቸው፣ ግን በየመንገዱ ብዙ ሰው ተሳትፎበት ነበረ። እስፔሻሊ የአዋሳው በጣም ትልቅ ኢቨንት ነበረ፣ ብዙ ሰው ተሳትፎበት ነበረ። የአሁኑ ጉዞ ከዚህ በፊት ከነበሩት ለየት ባለ ሁኔታ የተደረገ ይመስለኛል። ምክንያቱም በሀገሪቱ ውስጥ የተጠናከረ ጦርነት አለ፣ ቁጥጥሩም ከፍ ያለ ነው። ይሄ በጉዞአችሁ ላይ ምን አይነት ተጽዕኖ ፈጠረ? በጉዞ ላይ ተጽዕኖ ነበረው። ከስድቦች ጀምሮ ነበሩት ቱሌት ናችሁ፣ ለዚህ መጀመሪያ ነበር ይህንን ማድረግ የነበረባችሁ ምን የሚሉ ነበሩ። ግን እኛ ከጦርነቱም በፊትም ነው ተገ- የተጀመረው ይሄ ጉዞ። ቻሌንጁ ብዙ ነው። እንደ ዓላማ ግን መጠናል ብለን ባናስብም ግን ስቲል ዌያር እናምናለን። አሁንም ነገሮች በሰላም ፋይናሊ በሰላም ይጠናቀቃል ብለን እናምናለን። ነገሩን እናስኬሄዳለን። ምክንያቱም አንድ ነገር አለ። ሰላም የሆነ ዛሬ መቶ ዱብ የሚል አይደለም፣ ፕሮሰስ ነው። እያደገ ከነገ ከዛሬ እየተሻለ ይመጣል። በአንድ የሚመጣ ሰላም የለም። መጀመሪያም በጦርነት ሊሞከር ይችላል። ከዚህ በአንዳንድ ነገሮች ሊመከር ይችላል። የሁሉም ነገር አላስኬድ ሲል በሰላም ሊመጣ ይችላል። የሚልቅል ስላለን እኛ መጓዛችንን መጠለያችንን ለምድራችን ሰላም እንዲመጣ እስፔሻሊ ለሀገራችን እቀጥላለን ይሄንን ዮናስ፣ እንግዲህ ከምን ጊዜውም የበለጠ የሰላም አስፈላጊነት ግልጽ የሆነበት ጊዜ ነው የሚሉ ሰዎች አሉ። በእስካሁን ጉዟችሁ ያገኛችኋቸው ሰዎች ተመሳሳይ ሀሳብ አላቸው ይሁን? በየከተማው የምታገኟቸው ነዋሪዎች ለማስተማር የምትጥሩትን የሰላም አስፈላጊነት ጉዳይ እነሱም ተረድተውታል ብላችሁ ታስባላችሁ? እንዴት ነበር አቀባበሉ? አቀባበሉ ከሞላ ጎደል መቶ በመቶ ተሳክቷል ብለን አናስብም። ሃምሳ ሳም ተሳክቷል ብለን አናስብም። ሀያ ፐርሰንት አድርገናል ብለን ነው የምናስበው። ምክንያቱም ሁሉም አሁን ላይ እንደሚታየው ከሆነ ሁሉም አሁን የሚደረገው ነገር ማለት ከእኛ በፊት በአባቶች ደረጃ፣ በምኖች በትልልቅ ሰዎች ደረጃ ተሞክሯል። ሰላም እንዲመጥ ጥረዋል፣ ለፍተዋል፣ ብዙ አድርገዋል። እኛ በወጣት ደረጃ ነው እንዲያደረግ ነው እነሱ ጥረዋል። ስለዚህ እነዚያ ሰላም የሚፈልጉ አይነት ሰዎች አይደሉም ተብሎ ስለሚታመን ነገሮችን ስሬስሊ የወሰደን ልን የለም። የእውነት ለመናገር እንደነገርኩ ነው። አሁንም ነገም በእኛ ተስፋ ነው ማለት ነገም የተሻለ ቀን ይመጣል በሚል ነው የምናደርገው። ስፔሻ አሁን እንደ ሀገር ደረጃ ያለነውን ነገር ኦፊሻሊ ይታወቃል። ምንም የሚደበቅ ነገር የለም። እኛም ሰላም እንዲፈጠር የምንፈልገው እርስ በርስ ያለንም ግንኙነት ይቻ ሀገራችን እንድትቀጥል እንጂ ሌሎች አውሮፓያኖች ወይ ደግሞ መራቢያኑ ሰላም ይሰጡናል ብለን አንድ የሰላም ችግሩንም እያመጡብን ያሉ እነሱ ናቸው ብለን እናምናለን። ግን እኛ እርስ በእርስ ያለን ይህ ኢትዮጵያነታችን በደንብ እንዲጠንን ዋናና ሀገራችን ያለን ጥንካሬ እንዲጠነክር እንጂ የማንንም እነዛም ልክ ናቸው እነዚህም ልክ ናቸው እያልን አይደለም። ያው ካገኘኝ ጥያቄ እንደዛ ነው እንጂ በኢትዮጵያዊነታችን ተደራድረንም አይደለም አንደራደርም። ሀገራችንን እንድትቀጥል ሰላም የሚገኝበት በሌላ መንገድም ከሆነ ያንን ከማድረግ ወደኋላ እንልም። ለሀገራችን ግን ምንድን ነው እንዳልኩ ነው ሰላሙን አውሮፕላኖች ይሰጣሉ፣ እነዛ ዙሪያችን ላይ ያሉ ሰዎች ይሰጡናል ብለን አናምንም። የችግሩ ምንጮችም የራሳቸው ጥያቄዎች ስላሏቸው የሚፈልጉት ይህንን በደንብ ነው የምንገነዘበው። የቂል ጉዞ አይደለም የምንጓዘው፣ ግን ይሄ የእርስ በእርስ ያለንን ሰላም ማጠንከሩ ላይ ነው። የእኛ ሰላም መሆን ለሌሎቹ እርስ በእርሳችን የምንደጋገፍ ነገር በጣም ጥሩ ከሆነ እነዛም ደፍረውን አይገቡም ብለን እናምናለን። ለዛ ነው ወንድሜ፣ እኔና ጎረቤቴ አንዱ ጎሳ ከአንዱ ጎሳ፣ አንዱ ቤት ያለው አታችመንት ጥሩ ከሆነ ማንም ሊሰብረን አይችልም ከሚል ግንዛቤ ነው። አንተና አጋሮችህ አሁን በተለይ ለሁለተኛ ዙር ያደረጋችሁት ጉዞ አድካሚ፣ በተወሰነ መንገድ አደገኛም ነው። ሰዎች የሰጧችሁ ምላሽም ጉዟችሁን ጥያቄ ውስጥ የሚጥል ነበረ። ይሄ ጉዳይ ተስፋ አላስቆረጣችሁም ወይ? ሁለተኛ ዳግም የሰላም ጉዞ የማድረግ ፍላጎታችሁ ላይ ተጽዕኖ አልፈጠረም ወይ? ምን አተረፋችሁ ከእንዲህ ያለው ጉዞ? እንትን ነው መጽሐፍ ቅዱስ ሲናገር ሁሉም ነገር ያልፋል ይላል። አሁን የምናደርገውም ነገር ያልፋል፣ ሁሉም ያልፋል ይላል። በጉዟችን እኛ ቤት እየተቃጠለ ሰዎች፣ የተቃጠሉ ቤቶች ሰዎቹ ሳይረግቡ የደረስንባቸው ቦታዎች አሉ። ያ ነገር ያሳምመሃል። ፐርሰናል፣ ደግሞ እንደ ጭፈራ የሚፈጥሩ በብዙ ነገሮች ይኖራሉ። አይ ለማንም ቆጽ ምን አገባኝ የምትል ነገር ውስጥ እንዲህም እንደሚመጣ ግልጽ ነው። ግን ምንድን ነው ዋናው ነጥቡ? እኛ ካላደረግነው ማን ያደርገዋል ነው። እኔ ፐርሰናሌ እንደኛ ሳይሆን እንደ እንደኔ በሀገራችን ምንችለውን ሩል ካልተጫወትን ሌላ ማን ሂደቱ ላይ የሚገጥሙን ቻሌንጆች ነገሩን በደንብ እንድንገፋበት ነው። እንደ የሚያደረጉ የተሻለ የማታቃት የኢትዮጵያን ግል እንድታይም ስለሚያደርግ ሰው በራሱ አና የምትለው ነገር አይደለም ክፉ አይደለም የምትለው ነገር አላለ ፈጥሮ ሰው ክፉ አይደለም። ከጊዜ በኋላ የሚመጡ ነገሮች ናቸው። ዳርኩ ፖለቲካውን ምኑን ምኑን ምኑን ተደባርበው ነው። አንዳንዴ እነዛ ሰዎች ለምን ቤት ያንን ቤት እንደሚያካትሉ የጥልቅ የሆነ እውቀት ላይኖራቸው ይችላል። ኖር ሰዎችን ኢሞሽን በማድረግ በጣም የተካኑ ብዙ ሰዎች አሉ። ለክፉ ነገር ሰዎችን የማነሳሳት በጣም ፐርፌክት ሰዎች አሉ፣ ጎበዞች። ከታሪካችንም ብዙ ያጣሉ የሚችሉ ስስስ ነገሮች ስላሉ ያችን ገመድ መሳብ የሚችሉ ሰዎች አሉ። እኛ ከዚያ አንግል ላለመሆን ነው አለው ሰላም እስፔሻሊ ደግሞ ሀገራችንን ማቆየት የምንችለው በጸሎት እና ሰላም ያመጣል ብለን የምናስባቸውን አክቲቪቲዎች ሁሉ በማድረግ ነው። ያንን ደግሞ ዊል ኮንቲኒ አሁንም ቢሆን ሶስተኛውንም እግዚአብሔር በረዳን መጠን እንቀጥለዋለን። ይሄ ነው የእኛና ቢያደክምም ብዙ ቻሌንጅ ቢኖረውም ከፋይናንሻል ጀምሮ ብዙ ቻሌንጆችን ቢኖሩት ግን ዊ ቢ ኮንቲኒ በጣም አመሰግናለሁ ዮናስ ቦስኮ። አንተና ሌሎች ወጣቶች በመተባበር ስለምታደርጉት የሰላም ጉዞ ስላጫወትከን በጣም ደስ ብሎናል። ነገሮች ተስተካክለው፣ አላማችሁና ፍላጎታችሁ ተሳክቶ እንድታዩ ደግሞ መልካም ምኞቴን ይገልጻለሁ። በጣም ነው ማመሰግነው። መልካም ቀን ይሁንልህ። መልካም ቀን ነው እናንተ ላይ ቀን ነው ብዬ ነው፣ እኛ ላይ አሁን ምሽት ነው። መከታተል ላይ ያላችሁ ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። የማህበራዊ ሚዲያ አጠቃቀም እውቀት ለማንኛውም ተጠቃሚ አስፈላጊ ቢሆንም በተለይ ሕጻናት ግን በማህበራዊ ሚዲያዎች ላይ የሚያጠፉት ጊዜና የሚያገኙት መረጃ ክትትል ያስፈልገዋል። ሆኖም በኮቪድ-19 ምክንያት ልጆች አብዛኛውን የትምህርትና የመዝናኛ ግዛቸውን በኮምፒውተር ፊት የሚያጠፉ በመሆኑ የወላጆችን ቁጥጥር አስቸጋሪ አድርጎታል። ለመሆኑ ልጆች የማህበራዊ ሚዲያን መጠቀም አለባቸው? ከተጠቀሙስ የቤተሰብ ክትትል ምን ድረስ መሆን አለበት? ስትል ስመኝሽ የቆየ ባለሙያ አነጋግራለች። በመቀጠል ይቀርባል። ስሜ በብሌን ተክሉ እባላለሁ። አትላንታ ነው የምኖረው። ሙያዬ በልጆች ማስተማርና አስተማሪዎችን ትሬን በማድረግ ከሀያ ዓመት በላይ ያሳልበልኩ ነኝ። በዚህ በቴክኖሎጂ በኢንተርኔት ዘመን ልጆች የሚያዋቸውን የሚወስዷቸውን መረጃዎች መቆጣጠር ይቻላል? ምን ያክል መቆጣጠር ይቻላል? በመሰረቱ የልጅ አላፊ ወላጅና ሷ ጠገብ ያሉ አዋቂዎች ናቸው። ወላጆች ቤት ውስጥ ቢላን እንደሚከለክሉት ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዚህ ሰዓት ይህንን አይነት ጌም መጫዋት ትችላለ። በዚህ ሰዓት ደግሞ ይሄን አይነት ጌም መጫዋት አትችም። በኮምፒውተር ፊት የምታሳልፊ ሰዓት ለዓይንም ሆነ ለጭንቅላት በጣም ሊጎዳ ስለሚችል ብለው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ከሰባት ስምንት በኋላ ይከብዳል መቆጣጠር። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጡ የሚገልጽ ዌብሳይት አለ። ኮመን ሴንስ ሚዲያ ሁሉንም አይገልጽም፣ ሁሉንም አይዘረዝርም። ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። እንግሊዝኛ ነው። ወደፊት እንግዲህ በአማርኛ ይተረጎማል ብዬ ተስፋ አደርጋለሁ። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይሄን አይነት መንገድ አላቸው። ልጆች ቤት ስራቸውን መስራቱ ብዙ ብዙ ልጆች እንግዲህ ግዴታቸውን ያውቃሉ ብዬ ነው ማስበው። ከዛ በኋላ ግን ያለውን ሰዓት ስፔሻ በኮቪድ ጊዜ ምን ማድረግ እንዳለባቸው ስለሚጠፋቸው ወይ ስፖርት ወጥተው መጫወት አይችሉም፣ ወይ ከቤሉ መገናኘት ስለማይችሉ ወደ ኮምፒውተር መሄዱ የሚያስገርም ነገር አይደለም። ያንን ወቅት ግን ዋይፋይ ከተነቀለ ከግድግዳ ሄደው መንቀል ይቻላል። ኢሮም ይባላል። እሱንም ሄደው ሪዚዩም ወይም ፖዝ ማድረግ ይችላሉ። በሱ በሱ መቆጣጠር ይቻላል። ከቤት ያለው ቁጥጥርና ክትትል እንዳለ ሆኖ ልጆች ከትምህርት ቤት በተለይ ከእድሜ ጓደኞቻቸው ጋር ሲሆኑ የሚያዩትንና የሚሰሙትን ማወቅ መሞከር ይፈልጋሉና በዛ በኩል ጫና እንዳይኖር ማድረግ ይቻላል። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅም ነው የሚሰማው ከተወሰነ እድሜ በኋላ ልጅ ያደረገም ማን ያለው ብሎ መጠየቅ በጣም አስፈላጊና ግዴታችን ነው። ዋናው ልጆቻችን መግለጽ ያለብን አንተ ወይ አንቺ ግዴታሽ ለአንቺ ነው፣ ለራስሽ ነው። ምክንያቱም በአንድ ጉዳይ ቢፈጠር የምትጠየቁ ስለ አንቺ ወይ ስለ አንተ ነው፣ ስለ ጓደኛህ አይደለም። ጓደኛ ጥሩ ነው፣ ጓደኛ በጎ ነው። ጓደኛ ጥሩ ሊሆን ይችላል፣ ጓደኛ መጥፎ ሊሆን ይችላል። በመጨረሻ ግን ድርጊታችንን የምንጠየቀው እኛ ነን፣ ማንም አይደለም። እና ይሄ ከልጅነት ጀምሮ ተኮትኩቶ ማደግ ያለበት ጉዳይ ነው። የመምህራንስ ኃላፊነት መመምሰል አለበት። ምናልባት በወላጆችና በመምህራን መካከል በዚህ ጉዳይ ላይ የቅርብ ውይይት መኖር ያለበት ይመስለኛል። አይደለም ልጆቻችን ወረቀት የሚያመጡበት ከትንቤት ወይም ኢሜል በሚላክበት ጊዜ ወይም ደግሞ ትምህርትም በሚሰጥበት ጊዜ፣ ስለዚህ አይነት ጉዳይ አጢኖ መመልከት ያስፈልጋል። ቴክኖሎጂ በጣም ይቀያየራል። አሁን ስናፕቻት የሚባለው በጣም ለልጆች ይጎዳል ተብሎ የሚሉት ነገር ነው። አንዱ ደግሞ በስናፕቻት የተላከ ነገር የሚጠፋ ይመስላቸዋል። ልጆች እውነትም ቢያነቡ ደግሞ ይጠፋል ይላል። ነገር ግን ምንም ነገር በቴክኖሎጂ የተጻፈ እና የተለጠፈ ነገር ለወቅቱ ይጠፋል እንጂ ፈልጎ ላገኘው ሰው ይገኝ ይችላል። እሱንም ማስረዳት እና ትምህርት ቤቶች በተቻለ መጠን በትምህርት ቤት አካባቢ የምሰራ ሰው ስለሆንኩ በልጆች አካባቢ ብዙ ስለሰራሁኝ በተቻለ መጠን ብዙ ነገር ስለምንለን የሚላከውን ነገር ወላጅ ማንበብ አለበት። ካልገባት ጊዜቱ መጠየቅ አለበት። በልጁ ላይ አንድ ባህሪ ታየ፣ መከታተል አለበት። አይናችን ከልጆቻችን ላይ አይነሳ። ማህበራዊ ትስስር ሚዲያዎቹን የሚጠቀሙ ልጆች ሳጠቃቀማቸው ምን መምሰል አለበት? እንግዲህ በተለያየ ጊዜ በማህበራዊ ትስስር ገጾች ምክንያት የምንሰማቸው እስከ ሞት የሚያደርሱ ችግሮች አሉ። በዛ ላይ ሁሉም የትስስር ገጾች የእድሜ ገደብ ቢኖራቸውም ከአስራ ሶስት ዓመት በታች ሆነው ከእድሜ ጓደኞቻቸው ላለማነስ ሲሉ የየራሳቸውን ገጾች ከፍተው የሚጠቀሙ በርካታ ህጻናት አሉና ይህንንስ እንዴት ታይዋለሽ? ለተማሪዎች እምቢ የሚባለውን ነገር እንደማይወዱ እናውቃለን እና ሙሉ ለሙሉ ደግሞ እምቢ ማለት ልክ አይደለም። ልክ አሁን እንዳልሽው ከጓደኛ ሊለግ ይችላል። ለዚህ እምቢ ሳይሆን ይሄን ይሄን አይነት ነገሮች ከፈለግ ከፈለግሽ መተሽ አስረጅኝ ወላጅ ደግሞ ስለዛ ጉዳይ ማጠየቅ ወይ ማንበብ አለበት። እሺ ይህን ይህን አድርጊ፣ ነገር ግን አንቺ ራስሽን የሚጎዳ አንተ ራስን የሚጎዳ ነገር ከሆነ ከማድረግ በፊት ነው በትንሹ እንኳ መተሃዋያ ዝም ብለህ አትግባበት፣ ዝም ብለሽ አታዘጊሆ ብሎ መናገር ይችላል። አይናችን ከልጆቻችን አይለው። አሜሪካን ሀገር ያለን ስራ እውነትም በአለም ላይ የወላጅ አንደኛው ስራ ከኮቪድ በፊት ልጅ ማሳደግ ነበር ከኮቪድ በኋላ ቤት ውስጥ ተቀምጠ ከኮምፒዩተር ጋር ስለምንል አይናችንና እና ጆሯችን ከልጆቻችን ከሚያደርጉት እና ከሚሰሩት ነገር አይለይ በቁጣ ሳይሆን እንነጋገርበት እስቲ አሳዩኝ እኔን አስተምረኝ እስቲ አሳዩ ወይ ይሄማ እንዲህ ደስ ይላል እኔ አብረን እሺ ዳንስ ነው ደንስ እስቲ ይሄ ግን እንዲህ ያለው ነገርማ በጣም የተለየ ነገር ነው በጎ በጎውን መምራት ይቻላል ምን አሁን ጥሩ ሀሳብ አነሳሽ። ምናልባት የማጠቃለያን እናደርገው እንችላለን። በወላጅና በልጆች መካከል የሚኖረው ግንኙነት መነጋገር በምን መልኩ መሆን ይችላል? በተለይ ከፍ ሲሉ በአስራዎቹ እድሜ ሲሆኑ የራሳቸውን ነገር ይፈልጋሉ ልጆች በራሳቸው ማድረግ መደበቅ አይነት ባህሪዎችም ሊያመጡ ይችላሉ ና ሚስጥር ከወላጅ ጋራ እንዳይኖራቸው በወላጅና በልጆች መካከል ሊኖር የሚገባው ኮሚኒኬሽን ወይም ወላጅ ደግሞ ያንን ኮሚኒኬሽን እንዴት መፍጠር ይችላል? አንደኛ በቤቱ በቤታችን እንገኝ ልጆቻችን ቤታችን መገኘታችን ማየት አለባቸው በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ እኮ ሆነ ብሎ የሚናገሩት ሶስተኛ እምቢ አይሆንም ተው የሚባለውን እንቆጠብ አስረዳኝ ለምን እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እችላለን። ልጆቻችን መናገር የሚችሉት እኛ ለማዳመጥና ለመማር ዝግጁ ሆነን ከተገኘን ነው። ቢሌኒ፣ በጣም ነው የማመሰግነው። በተለይ ከቴክኖሎጂ አጠቃቀም በወላጅ እና በልጆች መካከል ያለው ግንኙነት ምን መምሰል አለበት በሚለው ሀሳብ ላይ የባለሙያ ምክርሽን ስላካፈልሽን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጮቻችን፣ እንዲሁም ተመልካቾቻችን ወደ መጨረሻው ጉዳይ እንሻገር። ከጥቂት ሳምንታት በፊት የኢትዮጵያ ሰብአዊ መብት ኮሚሽንና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ኢትዮጵያ ውስጥ ጦርነት ከተቀሰቀሰ ወዲህ የደረሱ የሰብአዊ መብት ረገጣዎችን ይፋ ማድረጋቸው ይታወሳል። አብረውን መወሰድ አለባቸው ያሏቸውን ምክር ሀሳቦች ማስቀመጣቸው አይዘነጋም። አሁን ላይ ኢትዮጵያ ምክር ሀሳቦቹን ለመተግበር እንቅስቃሴ መጀመሯ ተሰምቷል። ኬኔዲ አባተ ስለ ጉዳዩ በቀጣዩ ዘገባ ይነግረናል። በመንግስት የተቋቋመው የሚኒስትሮች ግብረ ኃይል በኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ በተደረገው የሰብአዊ መብት ጥሰት ምርመራ ላይ የተመለከቱ ምክር ሀሳቦችን ተግባራዊ ለማድረግ የሚያስችል ስትራቴጂና የድርጊት መርሃ ግብር በማጽደቅ ከትናንት ህዳር 22 2014 ዓ.ም ጀምሮ ወደ ስራ መግባቱን አስታውቋል። ኢሰመኮና የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ ባደረጉት ምርመራ መንግስት ሚስት የተናጠል የተኩስ አቁም ከማወጁ በፊት በነበረው የትግራይ ግጭት የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ፣ እንዲሁም የትግራይ ልዩ ኃይል ፈጽመዋል የተባሉትን አብዛኛውን የሰብአዊ መብት ጥሰቶች በሰብአዊነት ላይ የተፈጸሙና የጦር ወንጀል ተብለው ሊጠቀሱ የሚችሉ እንደሆኑ መግለጻቸው የሚታወቅ ነው። የጋራ ምርመራ ቡድኑ ባቀረበው ምክረ ሀሳብም በተለይ የኢትዮጵያ መንግስት ተጠያቂነትን ለማስፈንና ተጎጂዎችን ለመካስ የሚያስችሉ ተግባራትን እንዲያከናውን መጠየቁም ይታወሳል። እናም ምክረ ሀሳቡ መሰረት መንግስት ወደ ተግባር መግባቱን ትክክለኛ እርምጃ ነው ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀል አድንቀዋል። አንደኛው የኢትዮጵያ መንግስት ሪፖርቱን እንደሚቀበልና ተግባራዊ ለማድረግ ቁርጠኝነት ያለው መሆኑን መግለጹ በጥሩ መልክ የተቀበልነው እርምጃ ነበረ። ምክረ ሀሳቦቹ ዘርፈ ብዙ ስለሆኑና የተለያዩ የሚመለከታቸውን መስሪያ ቤቶች ክንጅት እና ትብብር የሚጠይቅ ስለሆነ ደረጃ ነው። በዚህ መሰረት ደግሞ አሁን ግባ ሀይሉ ስራውን ሲያከናውን ቆይቶ ዝርዝር ስራዎች ውስጥ ለመግባት መርሃ ግብር አዘጋጅቶ ልዩ ልዩ ኮሚቴዎች አቋቁመው ወደ ስራ ውስጥ መግባት ነው። የበለጠ እንደገና የሚያበረታታ እርምጃ ነው። እነዚህ ሁሉ ነገሮች በድምሩ ሲታዩ መንግስት ለጣምራ ምርመራ ስራው እንዲካሄድ ከመስማማቱ አንስቶ ሪፖርቱን እና ምክረ ሀሳቦቹን መቀበሉ፣ አሁን ደግሞ ተግባራዊ ለማድረግ እንቅስቃሴ መጀመሩ በጣም የሚያበረታታ ሆኖ ይቸዋለው ትክክለኛ እርምጃ ነው። የሚኒስትሮች ግብረ ኃይል ያዘጋጀው ስትራቴጂና የድርጊት መርሃ ግብር በግጭቱ ምክንያት የተፈጸሙ ሁሉንም ከባድ የተባሉ የሰብአዊ መብት ጥሰቶች እንደሚሸፍን ተገልጿል። ይህም መንግስት ወሰድኩ ካለው የተናጥል የሰብአዊ ተኩስ አቁም እርምጃ በኋላ በአፋርና በአማራ ክልሎች የተፈጸሙትንም እንደሚያካትት የፍትህ ሚኒስቴር የፕሬስ ሴክሬታሪያት ኃላፊው አቶ አወል ሱልጣን ለአሜሪካ ድምጽ አብራርተዋል። በሰብአዊ መብት ኮሚሽን በኢትዮጵያ ማለት ነው እና በተባበሩት መንግስታት የከፍተኛ ሰብአዊ መብት ኮሚሽን የጋራ ጥምር ኮሚቴ ተቋቁሞ በዛ መሰረት የጣሪያ የሰብአዊ መብት የእሱ ሪፖርት ላይ መሰረት ተደርጎ የሚደረጉ የወንጀል ምርመራዎችም አሉ። ከዛ ውጭም ደግሞ ከዛ በኋላ በተለይ መከላከያ ሰራዊቱ ከመከሌ ከወጣ በኋላ ወይም ደግሞ የተናጠል የተኩስ አቁም እርምጃ ከተወሰደ በኋላ የተፈጸሙ ብዙ ወንጀሎች አሉ። አስተቃቂ ተግባራታቸው አለ። የሰብአዊ ድርጊቶች ተፈጽመዋል። በሰው ልጆች ላይ ግድያው ተፈጽመዋል። አካል ጉዳቶች፣ በንብረት ላይ የተፈጸሙ ውድመቶች አሉና እነዚህን በተመለከተ ነው የወንጀል ምርመራው በስፋት የሚፈጸሙ። ስለዚህ በሰዎች ላይ የተፈጸሙ ከባባድ ወንጀሎች በአጠቃላይ በዚህ ግብረ ኃይል የሚመረመሩ ወይም ደግሞ በምርመራ ሂደት ውስጥ የሚካተት ተግባር ነው የሚሆነው። ግብረ ኃይሉ የወንጀል ምርመራና ክስን የስደተኞችና የተፈናቃዮች ጉዳዮችን የጾታዊ ጥቃቶችንና የሀብት ማሰባሰብን የተመለከቱ ተግባራትን የሚያስተባብሩ በፍትህ ሚኒስቴር በሰላም ሚኒስቴር በሴቶችና ማህበራዊ ጉዳዮች ሚኒስቴር እንዲሁም በገንዘብ ሚኒስቴር የሚመሩ አራት ኮሚቴዎችን አዋቅሯል በፍትህ ሚኒስቴር የሚመራው የወንጀል ምርመራና ክስ ኮሚቴ የተፈጸሙ የሰብአዊ መብት ጥሰቶችንና ወንጀሎችን አስመልክቶ የምርመራ ስራውን እንዲያስጀምርም አቅጣጫ አስቀምጧል እንጂ ጦርነቱ እየተካሄደ ባለበት ሁኔታ ምርመራው እንዴት ሊደረግ እንደ እንደታቀደ ላነሳውላቸው ጥያቄ አቶ አወል ሱልጣን ተከታዩን ምላሽ ሰጥተዋል። በሂደት ነገሮችን ከግምት እያስገቡ እንደ ሁኔታው እንደ አመች ሁኔታው እየተደረገ ምርመራ የሚከናወነ በተለይ ጦርነቱ ባበቃባቸው ወይም ደግሞ የሽብር ቡኑ ለቋቸው ወይም ለቋቸው እንዲሄድ በተደረገባቸው ቦታዎች ላይ ነው አብዛኛው ምርመራ የሚደረገው። እርግጥ አሁን ባለው ሁኔታ አመቺ ያልሆኑ ቦታዎች ላይ ምርመራዎችን ማከናወን ፍትህ ሚኒስቴር የፕሬስ ሴክሬታሪያት ኃላፊው አቶ አወል ሱልጣን በዝርዝር የሚደረገው ምርመራ ሂደት በሂደት ግጭቱ የተካሄደባቸውን ስፍራዎች ሁሉ እንደሚያጠቃልልም ገልጸዋል። በአማራና በአፋር ክልሎች ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች በበቂ መጠን ምርመራ ያልተደረገባቸው መሆኑ ግብረ ኃይሉ የሚያከናውነውን ተግባር አዳጋች አያደርገውም ወይ በሚል የኢሰምኮ ዋና ኮሚሽነር ዶክተር ዳንኤል በቀለን ጠይቂያቸው ይህም ብለዋል። ኢትዮጵያ ሰብአዊ መብት ኮሚሽን ቢያንስ አንድ የተወሰኑ አካባቢዎችን የሚመለከት በአማራ ክልል የተከሰተውን የሰብአዊ መብት ሁኔታ በሚመለከት አንድ ሪፖርት አውጥተናል። ሌላም ሪፖርት ደግሞ ለማውጣት በስራ ላይ ነው ያለ ነው። በመንግስት በኩል ደግሞ በፍትህ ሚኒስቴር ጽህፈት ቤት አማካኝነት የራሳቸውን ክትትል እያደረጉ እንደሆነ አውቃለሁኝ። ስለሆነም እነዚህ ሁሉ ለዚህ አዲስ ለተቋቋመው ግብረ ኃይል ተጨማሪ ግብአት ይሆናሉ ብዬ አምናለሁኝ። ዋነኛው ነገር መታየት የሚፈለገው መንግስት በተሰጠው ምክረሀሳብ መሰረት ተግባራዊ ለማድረግ ቁርጠኛነቱን ማሳየቱ እና እንቅስቃሴ መጀመሩ ነው እና ከዚህ አንጻር የሚያበረታታ ጥሩ እርምጃ ነው። ኢሰመኮና የመንግስት አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ሀብታም ደግሞ በድምፅና ምስል ምህንድስና አብረናችሁ ነበር። የነገ ሰው በለን። መልካም ምሽት ይሁንላችሁ።